በነገው የፍራንክፈርት የጠቅላይ ሚኒስትር ዶክተር አብይ አቀባበል ስነስርዓት ላይ ከሚገመተው በላይ በአስር ሺዎች የሚቆጠሩ ኢትዮጵያውያን ከመላ አውሮፓ እንደሚታደሙ ለማወቅ ተችሏል። በዚህ መድረክ ታዳሚዎች ለጠቅላይ ሚኒስትሩ የሚያቀርቧቸውን ጥያቄዎች ጨምሮ ልዩ ልዩ ቀስቃሽና አዝናኝ ዝግጅቶችም እንደሚኖሩ አስተባባሪዎቹ ገልጸውልናል። በመኪና ከተለያዩ የአውሮፓ ከተሞች የሚመጡ እንግዶች እንዳይቸገሩም ከአስር ሺህ በላይ የመኪና ማቆሚያ ስፍራዎች የተዘጋጁ ሲሆን እዛው ጀርመን የተወለዱና ያደጉ ከሁለት መቶ በላይ በጎ ፈቃደኛ ወጣቶችም በራሳቸው አነሳሽነት ደህንነት ከፍራንክፈርት አውሮፕላን ማረፊያ ጀምሮ ወደ ስታዲዮሙ አቅጣጫ የሚያመሩ የአውቶቡስና የባቡሩ መስመሮችን ለዝግጅቱ ታዳሚዎች በመጠቆም የበኩላቸውን ድጋፍ እንደሚያደርጉ ታውቋል። መስማት ለተሳናቸው ወገኖችም የዝግጅቱን ሂደት በምልክት ቋንቋ የሚያብራሩ አስተርጓሚዎች ተመድበዋል። በመላ አውሮፓ ነዋሪ የሆኑ ኢትዮጵያውያን በሀገሪቱ ለተጀመረው ሁለንተናዊ ለውጥ ያላቸውን አጋርነት በነቂስ ወጥተው እንዲያሳዩ በውጭ ጉዳይ ሚኒስቴር ሚኒስትር ደኤታ እና የጠቅላይ ሚኒስትር ዶክተር አብይ አህመድ አቀባበል አብይ ኮሚቴ ሰብሳቢ አምባሳደር ብርቱካን አያኑ ጥሪ አቅርበዋል። ጀርመን ፍራንክፈርት የሚካሄደው ሁለተኛው የዲያስፖራ መድረክ ከክብር ጠቅላይ ሚኒስትራችን ጋር የሚደረገው ውይይት ዓላማ ያደረገው ዲያስፖራው በሀገሩ ልማትና እድገት ተሳታፊ እንዲሆን የለውጡ አካል ተካፋይ የሆነው ራሱን ጠቅሞ ሀገሩን የሚጠቅምበት በአካል ተገኝተው ደግሞ እነዚህን ውይይቶች ለማድረግ የታሰበ ነው። ስለዚህ በአውሮፓ ውስጥ የሚገኙ ይህንን ቅዱስ መድረክ ይህንን ታሪካዊ መድረክ የተሳካ እንዲሆን መሳተፍ የሚችል እንዲሳተፍ ሌሎች ደግሞ እንዲሳተፉ የማድረግ ስራ እንድንሰራ መልእክቴን ማስተላለፍ እፈልጋለሁ። በአውሮፓ በሚኖሩ ኢትዮጵያውያን ታሪክ የመጀመሪያ ይሆናል በተባለውና የልዩነት እንዲሁም የጥላቻው ግንብ ፈርሶ በፍቅርና በአንድነት የለውጥ ስሜት ኢትዮጵያውያን በሚሰባሰቡበት ታላቅ ሕዝባዊ ጉባኤ ከ25 ሺ በላይ ከመላ አውሮፓ የተውጣጡ ወገኖች ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በመወያየት በሀገራቸው የዴሞክራሲያዊ ስርዓት ግንባታና ሁለንተናዊ ልማት ላይ በሚሳተፉበት መንገድ ላይ እንደሚመክሩ ታውቋል።